በሳውዲ አረቢያ መንግስት በቅርቡ የመኖሪያ ፈቃድ የሌላቸው ያላቸውን የውጭ ሀገሮች ሰራተኞች ከዚያች ሀገር ለማስወጣት በያዘው ዘመቻ ኢትዮጵያውያን ላይ የደረሰውን ከፍተኛ ጉዳትና እንግልት ለመቃወም ኢትዮጵያውያንና አሜሪካውያን በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። አሉላ ከበደ በስፍራው ተገኝቶ ተከታትሎታል። ዊታንቴ ታ አንድ አመት ያልሞላውን ሕፃን ልጇን ይዛ ሰልፉን የተቀላቀለችው ወጣት ምስራቅ ትባላለች። በሳዑዲ በኢትዮጵያውያን ወገኖች ላይ እየደረሰ ያለውን ግፍ ከተለያዩ የኢንተርኔት ምንጮች ከተመለከትኩ በኋላ እንቅልፍ መተኛት እንኳን ተሳነኝ ትላለች። ደህና አሁንም ምሩ ደስታ ባላለሁ ፊኒክስ አሪዞና የመጣሁበት ዋናው ትልቋ ምክንያቴ ወገኖቼ ሲጠቁ ሲጎዱ ስላየው እነሱን ቁስል ቁስሌ ሆኖ እነሱን ወገኖቼ ጋራ የህሌን አረፍትም ለማግኘት ስል ነው። መጥቼ ሰላማዊ ሰልፍ ዝህ የሳዑዲ አረቢያን መንግስት ለመቃወም መቃወም ብቻ ሳይሆን ታሪካችን እንዲያውቁትም እንነግራለን። ዚህ የተሰበሰበው ህዝብ ለዛ ነው። ቅድም አባታችን እንደተናገሩ ለህዝባችን እንሞታለን፣ ለሀገራችን እንሞታለን አባቶቻችን የወረስነው ነው እንዳሉት እኛም ልጆቻቸው እኛም ደግሞ ለልጆቻችን ለማውረስ ይህንን ለማድረግ ከደንቨር፣ ሲያትል፣ ካሊፎርኒያ፣ ኦክላንድ እና ኦረጋን ተደዋውለን የመጣ ነው። ዮሐንስ ታከለ ይባላሉ። ቀጥሎ ያነጋገርኳቸው ደግሞ ቁጥሩ የበዛ ህዝብ፣ በርካታ ቡድኖችና ግለሰቦች ከተሳተፉበት ሰላማዊ ሰልፍ አስተባባሪዎች አንዱ ናቸው። በወገኖቻችን ላይ እየደረሰ ያለው ግፍ በሀገር ላይም ጭምር የደረሰ የሰብአዊ ክብርን የሚያሳንስ በደል ነው ሲሉ ምሬታቸውን ይገልጣሉ። ጠቅላላ ያሉ የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ሬዲዮ ጣቢያዎች፣ ቴሌቪዥኖች ጭምር አንድ ላይ ተወጣጥተን ግብረ ሀይል ሰይመን እያካሄድን ያለ ነው። እንደምታውቀው በዚህ በሳውዲ አረቢያ የሚገኙ ኢትዮጵያውያን ሕጻናት ወንድም እህቶቻችንን ግፍ በተሞላበት መንገድ እነሱ ላይ ብቻ ሳይሆን ይሄ ነገር የደረሰው በአጠቃላይ ብሔራዊ ውርደት ብለን ስለተቀበል ነው። በብሔራዊ ቁጭትና ስሜት ለማንጸባረቅ ህብረተሰቡን አስተባብረን መጥተናል። ተቃውሞን መግለጽ ብቻ ሳይሆን ደራሽ ለሌላቸው ወገኖቻችን በሁሉም መልኩ ለመድረስ እየተዘጋጀን ነው ይላሉ አሁንም ከአስተባባሪዎቹ አንዱ አቶ ዮሐንስ ድምፁ እንደሚሰማ ነው። በጣም ደማቅ የሆነበት ምክንያት አንደኛ ከአስር ከአስራ አምስት የተለያዩ ስቴቶች ሰዎች መጥተዋል። ሁለተኛ ደግሞ ይሄ ቅድም እንደገለጽኩት ብሔራዊ ጉዳይ ነው። ብሔራዊ ስሜትን የቀሰቀሰ ስለሆነ የተለያዩ ቤተ ክርስቲያናት አባላት አሉ፣ የሃይማኖት አባቶች አሉ። ከተለያየ ቦታ የመጡ ወንድመቶች ናቸው የሚያካሄዱ በዋናነት ግን አላማው ምንድን ነው? ይሄንን ብሔራዊ ስሜት መቆጣጠር መቻል አለብን። ህዝብ ህብረተሰቡ ማውጣት አለበት። ያው እንደምታውቀው በዓለም ዙሪያ እየተካሄደ ነው። እንደ መንግስት እንደ አምባሳደር የሚደርስላቸው የለም ሰላማዊ ድረስ እንዳየ ነው። በዚህ ደግሞ በውጭ ያለ ነው ደግሞ እየተነጋገረ እየተመካከርን እንደ ሰው እናደርግላቸው የምንችለው ማድረግ በመንፈስ በቁስ ዝግጅት እያደረግ ነው። አድማጮች በኤምባሲው የሳውዲን መንግስት ተወካዮች ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በቃላቸው መሰረት ምላሻቸውን እንዳገኘን እናቀርባለን። በኦታዋ ካናዳም በዛሬው እለት መሰል የተቃውሞ ሰልፍ መካሄዱ ተዘግቧል። በዓለም ዙሪያ በተለያዩ ሀገሮች ሰሞኑን የተካሄዱትን ጨምሮ የሳውዲ አረቢያ መንግስት የኢትዮጵያውያኑን ሰብአዊ መብት እንዲያከብር እና የኃይል እርምጃውን እንዲያስቆም ተጠያቂ እንዲሆን ጭምር በዋሽንግተን ዲሲም ሌሎች ተከታታይ ሰልፎች እንደሚካሄዱ አዘጋጆቹ ገልጠዋል።